ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የሲድኒ እና ሜልበርን የአዲስ ዓመት ዋዜማ ርችት ትዕይንቶች ነገ ማታ አይቋረጡም። ቭላዲሚር ፑቲን የሽብር ጥቃትን ለመከላከል ዶናልድ ትራምፕ መረጃ ስለ ሰጡኝ አመሰግናለሁ አሉ፤ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ዓመታዊው የሲድኒ ሃርበር የአዲስ ዓመት ዋዜማ ርችት ትዕይንት የእሳት ልኮሳ አገዳ የተነሳለት በመሆኑ ይቀጥላል። የኒው ሳውዝ ዌልስ የገጠር እሳት አደጋ አገልግሎት በመላው ዓለም በአንድ ቢሊየን ሕዝብ የሚታየው የርችት ተኩስ እንዲቀጥል ወስኗል። በሌላም በኩል በነገ ውለት የሜልበርን አየር ቀዝቀዝ ስለሚል የርችት ተኩሱ እንደሚቀጥል የከተማዋ ከንቲባ አስታውቀዋል። በመላው አገሪቱ የሌሎች ከተሞች የርችት ተኩሶች ተሰርዘዋል። ይህ በእንዲህ እንዳለም የቪክቶሪያ የእሳት አደጋ ተከላካዮች በምስራቅ ጊፕስላንድ የደን ቃጠሎዎችን ለመከላከል እየተፋለሙ ነው። ቃጠሎዎቹን አስመልክቶ አስር የድንገተኛ አደጋ ማስጠንቀቂያዎች የተሰጡ ሲሆን የገጠር እሳት አደጋ ባለሥልጣን 200 ሄክታር በእሳት መጋየቱን አስታውቋል። የቪክቶሪያ የሙቀት መጠን በዛሬ ሁለት አርባዎቹ ላይ ደርሷል። ሆኖም የሲኤፍኤ ተቋጣሪ ቤን ራንኪን ኩለሌሊት ላይ የሙቀት መጠኑ በአስር ዲግሪዎች ያህል እንደሚወርድና ቀዝቀዝ እንደሚል ገልጠዋል። ራሽያው ፕሬዚደንት ቭላዲሚር ፑቲን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሽብር ጥቃትን ለመከላከል መረጃ ስላቀበሏቸው ምስጋናቸውን ገለጡ። አቶ ፑቲን የዩናይትድ ስቴትስ አቻቸውን ውድለት በስልክ አግኝተው ምስጋናቸውን ያቀረቡ መሆኑን ክሬምሊን ባወጣው መግለጫ አስታውቋል። የሽብር ጥቃት ሳቢያውን አስመልክቶ ምንም አይነት ዝርዝር መረጃ ከክሬምሊን ባይሰጥም የራሽያ ብዙሃን መገናኛዎች ግና በአዲስ ዓመት ዋዜማ ሴንት ፒተርስበርግ ላይ የሽብር ጥቃት ለመሰንዘር ሴራ እንደነበር እየገለጡ ነው። ከሽብር ሴራው ጋር በተያያዘም ሁለት የራሽያ ዜግነት ያላቸው ግለሰቦች በቁጥጥር ስር መዋላቸውን ታስ የዜና ኤጀንሲ ዘግቧል።